የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤና ይስጥልኝ፣ እንደምናምሽታችኋል የተከበራችሁ አድማጮቻችን። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ ማክሰኞ ሰኔ 8 2013 ዓ.ም መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች ውስጥ ጥቂቶቹን እናስተዋውቃችሁ። የአዲስ አበባ ስካውት ማህበር በኢትዮጵያ የመጀመሪያውን ማየት የተሳነውን ስካውት አስመረቀ። አንዳንድ እንደ ስካውት አመራር ተማሪዎች ሊከተሉት የሚችሉ ነውና

በኢትዮጵያ የመጀመሪያውን ማየት የተሳነውን ስካውት የሆነውን ታሪኩ መታፈሪያና የሰማችሁት በምሽቱ እንግዳችን ነው። በሌላ በኩል የቦሮና ዩኒቨርሲቲ መመረቅ ለአካባቢው ኢኮኖሚ መነቃቃትን የሚፈጥር ነው የተባለ ሲሆን በአካባቢው ታሪክን የመሰነዱ ረገድም ትልቅ ሚና እንደሚጫወት ተስፋ ተጥሎበታል። የዚህ የአካባቢው ሕዝብ ታሪክ በትክክል አልተጠናም። የዩኒቨርሲቲ እዚህ ሲቋቋም የአካባቢውን ባህል፣ ታሪክ፣ መሬቱን ሁሉን አጥንቶ ለህዝብ ሊያሳውቅ ይችላል ብዬ ተስፋ አድርጋለሁ። የሰማችኋቸው የቦረና የያቤሎ ከተማ ነዋሪ አቶ ሁቃ ገርሴ ኦዳን ነው። እሳቸውም እንግዳችን ናቸው። ሌሎች ዘገባዎችንም አካተናል። ኤደን ገረሞ የምሽቱ አስተናጋጃችሁ ነኝ። ኤልያስ አስማረ በቅንብሩ ሀብታሙ ስዩም በዜናዎቹ ተዘጋጅተን ወደ እናንተ መጥተናል። እናንተም ማብራችሁን ስለምትሆኑ እናመሰግናለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን። አመሰግናለሁ ኤለን በብሪታንያ የነበረውን የቡድን ሰባት አባል ሀገራት ጉባኤ የታደሙት የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ወደ ቤልጂየም ብራሰልስ በማምራት ከሰሜን አትላንቲክ የጦር ስምምነት ተቋም ኔቶ አባላት ጋር መክረዋል። የተቋሙ አባላት የሆኑ ሰላሳ ሀገራት አውሮፓና ሰሜን አሜሪካን በአንድ ያሰለፈውን የጦር ትብብር ዳግም ለማጠናከርም ተስማምተዋል። ፕሬዚደንት ትራምፕ የኔቶና የአውሮፓ ሕብረት ጉባኤዎችን ከቤጂንግ እና ከሞስኮ ጋር ለሚኖራቸው ንግግር የቀደመ ድጋፍ ማሰባሰቢያ እየተጠቀሙበት ነው። ነገረቡ ከራሽያው መሪ ቭላዲሚር ፑቲን ጋር ባይደን ይገናኛሉ ተብሎ ይጠበቃል። በዩናይትድ ስቴትስ ቨርጂኒያ የሚኖሩ ባልና ሚስት በአውሮፓውያን አቆጣጠር ጥር ስድስት ላይ በተከሰተው የሀገሪቱን የህግ መወሰኛ ምክር ቤት ባወቀ ህገ ወጥ ሰልፍ ላይ በመሳተፋቸው የጥፋተኝነት ውሳኔ ተላልፎባቸዋል። ጀሲካና ጆሹዋ ባስል እንደ ቀላል ጥፋት የሚቆጠረው ወንጀላቸው እስከ ስድስት ወራት ድረስ በእስር ሊያቆያቸው ይችል ነበረ። ባልና ሚስቱ ግን ከአቃቢያን ህጉ ጋር ባደረጉት ስምምነት ወንጀሉን መፈጸማቸውን አምነዋል። እያንዳንዳቸው የአምስት መቶ ዶላር ቅጣትንም ለመክፈል ተስማምተዋል። የቅጣት በመቶዎች ለሚቆጠሩት ተመሳሳይ ክሶች ማጣቀሻ ሊሆን ይችላልም ተብለዋል። ጥር ስድስት የቀድሞው ፕሬዚደንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ የህግ መወሰኛ ምክር ቤት በምርጫ ያሸንፉትን ፕሬዚደንት ጆ ባይደንን ውጤት ለማጽደቅ በሚሰናዳበት ወቅት በህገ ወጥ መንገድ ምክር ቤቱን ሰብረው በመግባት የምርጫ አሰጣጡን ስነስርዓት ማወካቸው ይታወሳል። ከ450 በላይ ሰዎች ከዚህ ጥቃት ጋር በተያያዘ ክስ ቀርቦባቸዋል። ጄሲካ እና ጆሹዋ ባስል ከእነዚህ ተከሳሾች መካከል በድርድር ጥፋተኝነታቸውን ያመኑ የመጀመሪያዎቹ ተከሳሾች ናቸው። በሌላ የፍርድ ቤት ዜና በኃይል ከሥልጣናቸው የተወገዱት የማይናማር ሲቪል መሪ አንግ ሳንሱኪ ትናንት በመዲናዋ ናይፒደዋ በድጋሚ ፍርድ ቤት ቀርበዋል። በዓመቱ መጀመሪያ ላይ ሳንሱኪ ከሥልጣን ባወረዳቸው የጦር ቡድን በሁለት ከባድ የሙስና ወንጀሎች ክስ ቀርቦባቸዋል። ኦፊሳላዊውን የሚስጥር ጥበቃ ድንጋጌን በመጣስና 6000 ዶላር እንዲሁም 11 ኪሎ ግራም ወርቅ በህገወጥ መንገድ በመቀበል ለበጎ አድራጎት እንቅስቃሴያቸው የሚሆን መሬት ተግባር በመዋሉ ወንጀሎች ተከሰዋል። ሰኞ በነበረ ሌላ ችሎት በህገወ ጥ መንገድ የራዲዮ መገናኛ ይዞ በመገኘትና የሀገሪቱን የተፈጥሮ አደጋ አስተዳደር ህግ በመጣስ ባለፈው ዓመት የምረጡ እንቅስቃሴ በሚያደርጉበት ጊዜ የኮቪድ-19 ገደቦችን ተላልፈዋል የሚሉ ተጨማሪ ክሶችም ቀርበውባቸዋል። የሳንሱኪ ጠበቃ ኪን ማውንግዛው ደንበኛቸው በመልካም ጤንነት ላይ እንደማይገኙ፣ ይሁንና ትናንት በነበረው የፍርድ ሂደት ወቅት ትኩረት ሰጥተው ሲከታተሉ እንደነበረ ተናግረዋል። የቺሊ ሕክምና ማህበር ለሶስት ሳምንታት የሚዘልቅ እንቅስቃሴ ገደብ አርቅቀዋል። ማህበሩ ይህን ያደረገበት ምክንያት የሀገሪቱ ሆስፒታሎች በኮቪድ-19 ህመምተኞች ሊሞሉ በመቃረባቸው ነው። ሀገሪቱ በየቀኑ ሰባት ሺህ የአዳዲስ የቫይረስ ተጠቂዎችን እያስመዘግበች ነው። ማህበሩ ሰዎች ከአካባቢያቸው እንዳይርቁ መከልከል የቫይረሱን ስርጭት ይቀንሳል፣ የክትትልና የንክኪ ሂደቶችን ለመቆጣጠርም ይረዳል ብለዋል። በርካታ የቫይረሱ ተጠቂዎች ወዳሉባቸው ስፍራዎች ለጉብኝት የሚያመሩ ሰዎች ቀድመው እንዲከተቡና ከሶስት ቀናት በፊት ከቫይረሱ ነጻ መሆናቸው መሆናቸውን እንዲያሳዩም እቅድ ተይዘዋል። አላስፈላጊ የኢኮኖሚ እንቅስቃሴዎች ይገደቡ፣ የሀገሪቱ ድንበርም ይዘጋ ብሏል ማህበሩ። የተከተቡ ሰዎች ሽግግር ይቆም ዘንድም ጥሪ አቅርበዋል። ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። አዲስ አበባ ስካውት ማህበር በኢትዮጵያ የመጀመሪያውን ማየት የተሳነውን ስካውት ከዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት አሰልጥኖ አስመርቋል። ከተመሰረተ ከመቶ ዓመታት በላይ ያስቆጠረው የኢትዮጵያ ስካውት ማህበር የተለያዩ የአካል ጉዳተኞችን በአባልነት ሲያካትት ቢቆይም ማየት የተሳነው አባል ግን እስከ ዛሬ ድረስ ኖሮት እንደማያውቅ የማህበሩ ምክትል ኮሚሽነር ወልጊኛ ሁንዴሳ ነግረውናል። ስመኝሽ የቆየ ማየት የተሳነውን የመጀመሪያውን ስካውት ታሪኩ መታፈሪያና ኮሚሽነሩን አነጋግራ በአሁኑ ሰዓት ሰዓት ያለውን የስካውት እንቅስቃሴ የሚያስቀኝ ዘገባ አዘጋጅታለች። ወደ ዘገባው እንለፍ። በአጼ ኃይለስላሴ ስርዓት ተቋቁሞ ከአንድ መቶ አመት በላይ እድሜ ያስቆጠረው የኢትዮጵያ ስካውት ማህበር በዚህ ሁሉ እድሜው በአባልነት መዝግቦ የያዘው አንድም ማየት የተሳነው ስካውት አልተገኘም። በዚህም ምክንያት በዳግማዊ ምኒሊክ አንደኛ ደረጃ ትምህርት ቤት ተማሪ የሆነው ታሪኩ መታፈሪያ የመጀመሪያው ማየት የተሳነው ስካውት በመሆን ታሪክ መስራቱን የአዲስ አበባ ስካውት ማህበር ምክትል ኮሚሽነር የሆኑት ዋልጊኛ ሁንዴሳ ያስረዳሉ። ስካውትን ያው አብዛኛውን ጊዜ በየተቤቱ ስካውት ትምህርት ይሰጣል። ከየፊት አካል በተገኙ ሰዎች አሉ ቻቸውን እንትን ያለ አለ እግራቸው ላይ ነበር አለ ግን ልጅ ብላይ እንዲነት የሆነ ግን ልጅ ለመጀመሪያ ጊዜ ነው ስካውት ሰንት ነው በስካውቱ ተመርቆ ተራ ያገኘ ነው። አሁን ግን መጀመሪያው ስለሆነ ነው። ታሪኩ የአይን ብርሃኑን ያጣው ገና የአንድ አመት ከስድስት ወር ሕጻን እያለ ወድቆ አጥንት አይኑን በወጋው ወቅት ነው። ይህ ድንገተኛ አደጋ ታሪኩን ማየት ቢከለክለውም አይምሮ ግን ብሩህ እንደሆነ በአካባቢውም ሆነ በትምህርት ቤቱ ራሱን ችሎ የሚንቀሳቀስ አስደማሚ ልጅ ሆኖ አደገ። ታሪኩ ለዚህ ጥንካሬውና በራስ መተማመኑ ትልቁን መሥዋዕትነት የከፈለችለት እናቱ እንደሆነች ይናገራል። ትልቅ ደረጃ እንደምደርስ አውቃ ለፍታ ጅግ በጣም አሁን ድረስ እየረፋች እያሳደገች እያስተማረች ነው እና መንገዶች የመንገድ አካሄድን ለመድኩኝ አሁን በሰፈሪና በአንዳንድ እንቅስቃሴዎች ላይ ያው ስለነበር ጊዜ በኖርማ ላይ ትም የምንጠፋጠፈው ፊልም ሜሻም አልጠቀምም። እና አንዳንዶችን ግን በጣም ይገርማቸዋል ይህ ነገር፣ አብሶ አሁን ስካውት ስ የተመረኩኝ በኋላ እጅግ በጣም ገርማቸዋል፣ የሰፈር ሰዎች እና እንዲሁም የኢትዮጵያ ስካውት ካውንስል እና ኮሚሽነር ሳምበል ጳውሎስ እንዲ በጣም ገርማቸዋል። ምክንያቱም እስካሁን በኢትዮጵያን በአዲስ አበባን ብላይንድ ወይም አካል ጉዳተኛ ስካውት እኔ ብቻ ነኝ፣ ማንም የለም። በአስተሳሰቡ ፈጣንና በትምህርቱም የደረጃ ተማሪ የሆነው ታሪኩ ስካውት የሆነው አስቦ ሳይሆን በአጋጣሚ ነበር ወልግኛ በዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ተማሪዎችን እያሰለጠኑ ባለበት አጋጣሚ

እንደዚህ ደግሞ የአይምሮ ስነት ልጆች አሉና እነሱን በማምጣት ካውተን ስድስቱን ተሳሳሽ አድርጎ በጣም ያስፋፋዋል ያሳደጓ ብዬ ስላሰብኩ ተደግፍተናል ታሪኩ ሲናገር አፍ ያስከፍታል። ሰው የማሳመን ችሎታውም ከፍተኛ ነው። ገና ከልጅነቱም የአመራር ብቃት አለው። የሶስት ጓር የስካውት ስልጠናውን ጨርሶ ሲመረቅም የተማሪዎች ዩኒት ሊደር እና የአራዳ ክፍለ ከተማ ስካውት ተጠሪ ሆኖ እያገለገለ እንደሆነ ታሪኩ ነግሮኛል። ስካውት ከገባው በኋላ በጣም ብዙ የተቀየረ ድሃ ያለ ከስነ ምግባር አኳያ ማለት ነው። አሁን በአሁን ሳ ስከት የገባው በኋላ እጅግ በጣም የሚቆጠሩ ባህሪ ወይም ቁም ዲስፕሊን ላይ ነው የምገኘው ያው አንዳንድ እንደ ስካውት አመራር ተማሪዎች ሊከተሉት የሚችሉት እኔን ነው። እና ስለዚህ ለእነሱ አሪያ መሆን አለብኝ ብዬ ስለማስብ ያው ባህሪን ማስተካከል ትያለው አካባቢዋትኞች ምንም ነገር አያቅፈንም ሁሉም ነገር መስራት እንችላለን ብዬ ራሴን አሳምኘዋለሁ። ራሴን ራሴን ካሳምንሱ ምንም ነገር ማድረግ አያቅፍም እና ያው ብላይ ደግሞ ከምንም ነገር አያግድም ትምህርታዊ የሆነ የህፃናትና ወጣቶች እንቅስቃሴ የሆነው ስካውት ዋና አላማውም ወጣቶች በአይምሮ እንዲበለጽጉ በመንፈስ እንዲጠነክሩና በአካል እንዲዳብሩ ብሎም መልካም ዜጋ እንዲሆኑ ማድረግ ነው። በዘር፣ በሃይማኖት፣ በጎሳና በጾታ ሳይከፋፈል ማንኛውም ሰብአዊ ፍጡር በጎ አመለካከት እንዲኖረው የሚጠራው ይህ ማህበር ግን መንግስታት በተፈራረቁ ቁጥር አቅሙ እየተዳከመ በመሄዱ የተፈለገውን ያክል ስራ መስራት እንዳልቻለ አቶ ወልጊኛ ያስረዳል። i ያው ስካውት ከተጀመረ መቶ ሁለት ዓመቱ ነው። ነገር ግን መንግስት ሊያወጡ የስካውትን ትምህርት እንደዚህ የራሳቸው አይፈልጉትም። ስፋት ያደላቸው የስካውትን ጀመሩ። ደርግ ሲገባ ደግሞ ስካውትን ጥሎት ሄደ። ኢህአዴግ ሲመጣ ደግሞ ስካውት እንዳይሞትም እንዳይነሳም አድርጎናል። ነገር ግን መንግስት ደግፎን፣ እንዲሁም የተለያየ ባጀት ብናገኝና ከክረ የምንሰራ ኢትዮጵያ ውስጥ የምናየውን የስራ ተነሳሽነትን ማጣት፣ ሰው ለሰው ራሱ ማይረዳዳበትን፣ ለሰው ማያስብበትን፣ ሰዎች ስራ ፈልገው ስራ ፈጣሪም እንዲሁም የምናደርጉ ትልቅ ስራ እንሰራለን ብለን እናስባለን። አቶ ወልግኛ ወክለው እስካውት ለህብረተሰቡ የሚሰጠውን ጥቅም ሲያስረዱም የራሱንም የሀገሩንም ኃላፊነት የሚወጣ ትውልድ ለማፍራት ያስችላል ይላሉ። መንግስት ባጀት መድቦ ልፈንድ ቢያደርግልን ነገ ጠዋት ቻለ ትውልድ ተቻለ ችግር ይፈጣል ብለን እናስባለን። ለምን ይህ ሀገሩ ተሞክሮ ስላለ ማድረግ ነው። ሌላ ሀገር ወዳድነት ትልቁ ነገር ትልቁ ኢትዮጵያ ውስጥ ስካውትን ስልጣን ሰ አስብዘን አሊያም ደግሞ ህብረተሰቡ ተምሮ ቢያል ሀገር ወዳድና ለሀገር የሚሰራ ዜጋና እናፈት እንፈጣለ ብለን እናስባለን። ሀገሩን በትክክል የሚወድ ስለ ሀገሩ ታሪክ ስለ ሀገሩ የሚቆረቆር ስለ ሀገሩ የሚሰብክ ስለ ሀገሩ የሚናገር በዙም ክፍ ድረስ ስለ ሀገሩ ታሪክ የሚያቅ ትልድ ይፈታለ ብለን እናስባለን። በዚህ በቀጣይ መንግስት ትኩረት አድርጎበት ባጀት የሚመደብልንና ከእኛ ጋር ሆነው የሚሰራው ተሻለ መንገድ ሳውትን በፈለግበት አላማና እቅድ እናደርሷል ብለን እናስባለን። የታሪኩን ምኞት ይሄ ነው። ባለም አቀፍ ደረጃ ልክ እንደ እርሱ በጥሩ ስነ ምግባር የታነጹና ለሌሎች አራያ መሆን የሚችሉ አካል ጉዳተኞችን በማፍራት የተሻለ ትውልድ አካል መሆን ይመኛል። እኔ ደግሞ ያው ፍላጎቴ መነሻዬ አዲስ አበባ ይሁን እንጂ ከድፍን ኢትዮጵያ ከዓለም አቀፍ የአካል ጉዳተኛ ስካውቶችን ማብዛት ነው አላማዬ ከበአሁን ንቀልስበት ሀገር አሜሪካን ጀምሮ ብዙ እስካውቶች አሉ እንዳሚታወቃል፣ ዓለም ብሎ አርባ አራት ያህል ሀገራቶች እነሱ ላይ የሀገራቱ ድምፅ ተገኝቶ እግዚአብሔር ብሎ ብዙ አካል ጉዳተኛ እስካውቶችን ስም ማለት ነው። አላማዊ ማፍለቅ ነው። ብዙ አካል ጉዳተኛ እስካውቶችን ዓለም አቀፍ ለማድረግ ነው አላማዊ ቅዳ ራሴንም ያጎለበትኩት ሁሉም ነገር ማድረግ ይቻላል ይቻላል መሰረት በውስጥ ማንም ያለፈር ሰውና ማንም ሰው ለያጠፋው የሚችል የይቻላል መሰት በውስጤ ነግሷል ማለት ነው። ከስካውትነቱ በተጨማሪ ታሪኩ ድምፃዊ መሆንም ይፈልጋል። ከልጅነቱ ጀምሮ በእንጉርጉሮ ያዳበረውን ክህሎቱን በባለሙያ ታግዞ ማውጣት ይመኛል። ስካውትም ሆኜ የወደፊት አላማዬ ሁሌም የምናገረው ሙዚቀኛ መሆን ትልቅ ትልቅ ፍላጎት አለ ማለት እኔ ሁሉም ነገርን የምገልጸው በሙዚቃ ነው። ያው ደስታዬንም፣ ሀዘኔንም ሁሉም ነገር የምገልጸው በሙዚቃ ነው እና ው ቅስቃስ ከስቃስ እንቅስቃስ የሚያደርጉ የማልተው ነገር ቢኖር አንድና ሙዚቀ ሙዚቀኛ መሆን እፈልጋለሁ። ማታም በሙዚቃ ውስጥ ገብቼ የራሴን አሻራ ማኖር የምፈልግ ሰው ነኝ። አዲስ አበባ ላይ በአሁኑ ሰዓት ማህበራዊ ስራዎች ላይ የሚሳተፉ ከአራት መቶ ሺህ በላይ እስካውቶች አሉ። የኮሮና ወረርሽኝ ወደ ኢትዮጵያ ከገባ ጊዜ አንስቶም የበሽታውን የመከላከያ ግንዛቤ በማስጨበጥ ትልልቅ ስራዎችን ሲሰሩ ቆይተዋል። ወልግኛ እንደነገሩንም በ2020 በመላው ኢትዮጵያ 6 ሚሊየን ስካውቶችንና 600 አሰልጣኞችን የማፍራት አካል ጉዳተኞችንም የበለጠ የማሳተፍ እቅድ ቢያዝም ከመንግስት ግን ከፍተኛ ድጋፍ ይጠይቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ትናንሽ የቆየና እንግዶቿ እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። በቦረና ዞን የአቤሎ ከተማ የተገነባው የቦረና ዩኒቨርሲቲ በቅርቡ ተማሪዎቹን ተቀብሎ እንደሚያስተምር ተነግሯል። ባለፈው ሳምንት ማብቂያ የተመረቀው ቦረና ዩኒቨርሲቲ የዞኑን ኢኮኖሚ ለማነቃቃት ጠቃሚ መሆኑን የቦረና ዞን ነዋሪዎች ለአሜሪካ ድምጽ ገልጸዋል። ነዋሪዎቹ አሁንም ዞኑ የመሰረተ ልማት እጥረት ያለበት መሆኑን ገልጸው በተለይ በንጹህ መጠጥ ውሃ ረገድ ያለውን ችግር መፈታት አለ በት ብለዋል። የዞኑ አስተዳደር በበኩሉ መንግስት የቦረናን ዞንን መጠጥ ውሃ ስራን በፍጥነት ለማገባደድ በቂ ገንዘብ መመደቡን ተናግሯል። ገልሞ ዳዊት ተጨማሪ ያለው አቶ ውቃ ገርሴኦዳ የያበሎ ከተማ ነዋሪ ናቸው። በመማር ማስተማር ዘርፍ የተሰማሩት አቶ ውቃ ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ በመሰረት ልማት ወደ ኋላ ቀርተዋል ያሉት የቦረና ዞን መልካም አጋጣሚ ነው ብለዋል። ሴናን ኡመት ከና ባየ የዚህ የአካባቢው ሕዝብ ታሪክ በትክክል አልተጠናም። የዩኒቨርሲቲ እዚህ ሲቋቋም የአካባቢውን ባህል፣ ታሪክ፣ መሬቱን ሁሉን አጥንቶ ለሕዝብ ሊያሳውቅ ይችላል ብዬ ተስፋ አድርጋለሁ። በሁለተኛ ደረጃ ደግሞ ሕዝባችን ኢትዮጵያ ውስጥ ብቻ አይደለም፣ ኬንያ ውስጥም በብዛት ይኖራል። በኬንያ ያሉት ወንድሞቻችን እዛ ያለው የተጋነነ የትምህርት ክፍያ ስለሚጠይቁ የቦረና ዩኒቨርሲቲ ከድንበር ወዲያ ያሉትን የቡርጂን፣ የቦረናን፣ የገሪን በአጠቃላይ የሁሉንም ማህበረሰብ አንድ ላይ ለማምጣት ትልቅ ሚና ይኖረዋል ብዬ እገምታለሁ። አቶ ቃከለው ዩኒቨርሲቲው የቦረና ዞን ኢኮኖሚ በምን መልኩ እንዲሻሻል ጥናት አድርጎ የአካባቢውን ህዝብ ኑሮ የማሻሻል ኃላፊነትም አለበት ብለዋል። የያበሎ ከተማ ነዋሪው አሁንም ዞኑ በመሰረተ ልማት ዝርጋታ ወደ ኋላ የቀረ መሆኑን ነው የተናገሩት። ረኮን ጉዶ ለፍተና ኩባት ቤቱ ኡመቱ ሁኑርሲ ሴቡላ ራኮን እኒቀብ ጉዶን ቶኩ ራኮ ቢሻኒቲ። እንደሚታወቀው የዚያ አካባቢ ሌላ እጥረት ነው። አካባቢው አርብቶ አደሮች የሚበዙበት ነው። ከብቶቻቸው ውሃ ይፈልጋሉ፣ ሰውም ውሃ ይፈልጋል። አካባቢው ቆላማ ነው። ውሃ ካላገኘ ደግሞ ወደ ሌላ ልማት ማለፍ አይችልም። ወደ ትምህርት ቤት ግንባታ ስናልፍ ደግሞ የቦረና ዞን ትምህርት ተደራሽነትን ከሌላው የሀገሪቱ አካባቢዎች ስታነጻጽር አሁንም ዞኑ ወደ ኋላ ቀርቷል። ምክንያቱም የዞኑ ቀበሌ ማህበሮች የቆዳ ስፋት ግዙፍ በመሆናቸው ነው። አንድ ቀበሌ ማህበር ውስጥ ትምህርት ቤት አለ ቢባልም መታየት ያለበት ተማሪዎች ከቤታቸው ተነስተው ተማሪ ቤት ለመድረስ የሚወስድባቸው ጊዜ ነው። ስለዚህ ትምህርት ቤቶች በዞኑ በስፋት መገንባት አለባቸው። በተጨማሪም አዳሪ ትምህርት ቤቶችም በተጨማሪ ሊሰሩ ይገባል ተማሪዎች ተረጋግተው ተቀምጠው እንዲማሩ። ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ ግንባታው ጥር 2011 ዓ.ም የተጀመረ ሲሆን በ282 ሚሊዮን ብር ወጪ በ12 ሀገር በቀል የግንባታ ተቋራጮች የመጀመሪያ ምዕራፍ መጠናቀቁን የቦረና ዩኒቨርሲቲ ፕሬዚዳንት ዶክተር ቦኩ ቱጬ ተናግረዋል። ዶክተር ቦኩ የዩኒቨርሲቲውን ቀጣዩ ምዕራፍ ግንባታን ሲያብራሩ የሚከተለውም ብለዋል። እሱም አሁን በቅርብ ተጀምሯል እንግዲህ ዘጠኝ የተለያዩ ህንፃዎች ግንባታ ግዙፍ የሆነ የውስጥ መሰረተ ልማት ስራ ሰባት ኪሎ ሜትር የውስጥ የአስፋልት መንገድን ያካተተ እና የፍሳሽ ማስወገጃዎችን፣ መብራት የመሳሰሉትን ያቀፈ የመሰረተ ልማት ስራም እየተሰራ ነው። የዚህም ምዕራፍ አጠቃላይ ውጪ ወደ ሶስት መቶ ሰማኒያ ሶስት ሚሊየን የሚሆን ብር ነው። መቶ ፐርሰንት ከመንግስት ካዝና በተመደበ ውጪ ነው የሚሰራው እና ሁሉም ነገር እንግዲህ ተስተካክሎ ከፈጣሪ ጋር በአንድ ዓመት ጊዜ ውስጥ ይህንን የሁለተኛ ምዕራፍ ግንባታ ነው እናጠናቀቃለን ብለን እየሰራን ነው። የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር ቦኩ አሁን በቅርቡ ወደ ዩኒቨርሲቲው ለሚመደቡ ተማሪዎች በአምስት የትምህርት ዘርፎች ትምህርት እንደሚሰጥ ገልጸው ዩኒቨርሲቲው በተለይ በአርብቶ አደሮች ኑሮ ላይ ትኩረት እንደሚያደርግ ገልጸዋል። አርብቶ አደርነት ሁሉን አቀፋዊ የሆነ ስነ ኑሮ ነው። ይህንን መሰረት አድርገን የተለያዩ የትምህርት ፕሮግራሞችን የተለያዩ የምርምር ፕሮግራሞችን እናካሄዳለን። ትምህርቶቻችን ፕሮግራ የጥናት ፕሮግራሞቻችን የአርብቶ አደሩን ሕይወት የሚመስሉ ለኑሮ መሰረት የሆኑትን የእንስሳት ሀብት እጅግ በጣም ሰፊ ክንችት ያሉ የእንስሳት ሀብት እሴት ተጨምሮበት የአካባቢውን ማህበረሰብ ከችግር የሚያወጣው መሆን አለበት። ይህንን ለማድረግ አንድ ጥናቱን ማካሄድ እዛ ገበያ ማፈላለግ፣ ማስተሳሰር፣ ሴቶችን መጨመር የመሳሰለቱን ንግሮች ያካትታል። ስለዚህ የቦረና ዩኒቨርሲቲ በመጀመሪያ ደረጃ አረዳዱን ለማስተካከል ከዛ በኋላ የእንስሳት እርባታውን ህዝቡ ያለውን እውቀትና በሳይንስ በኩል የምገኘውን እውቀት በማቀናጀት እንዲሻሻል እና ገበያ ተፈልጉበት ተፈልጎለት ህዝቡ እዚህ ላይ ተመስርቶ ኑሮውን እንዲያሻሽል በርትቶ ይሰራል ማለት ነው። የቦረና ዞን አስተዳደር በበኩሉ መንግስት የዞኑን የመሰረተ ልማት ተደራሽነት ለማስፋፋት እየሰራ ነው ብለዋል። አቶ ጉዮ ገልገሎ የቦረና ዞን አስተዳዳሪ ባለፈው ዓመትና ዘንድሮ ዓመት ብቻ ከ200 በላይ የመሰረተ ልማት ስራዎች ለአገልግሎት በቅተዋል ብለዋል። አሁንም የትምህርት ተደራሽነት ለአርብቶ አደር ልጆች ለማስፋፋት ተጨማሪ አዳሪ ትምህርት ቤቶች መገንባት ላይ መሆናቸውን ገልጸው፣ ነዋሪዎች ተጓጥተዋል ላሉት የቦረና ንጹህ መጠጧ ስራን አስመልክተው ደግሞ ቀጣዩን ምላሽ ሰጥተዋል። ቀኔትርረና ገነዱ ገንገላ የቦረና ዞን የመጠጥ ውሃ ለብዙ ዓመታት በመጓተቱ ምክንያት የዞኑ ዋነኛ የመልካም አስተዳደር ጥያቄ ሆኗል። ከአምስት ወር በፊት የፌዴራል መንግስትና የኦሮሚያ ክልል አስተዳደር አንድ ቢሊዮን ብር መድበው አሁን ወደ ስራ ገብቷል። ስራው አዲስ የዲዛይን ቅየሳ ስለሚያስፈልገው በዚህ ቀን ይጠናቀቃል በሚል አልተነገረም። ነገር ግን መንግስት በጊዜ ለማጠናቀቅ አቅጣጫ አስቀምጧል። ባለፈው ሳምንት የቦረና ዩኒቨርሲቲ ምረቃ ላይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳሌኝ ቦሼ፣ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ፣ የኬንያው ማርሳቢት አስተዳደር ገዢ መሐመድ አሊ እና ሌሎች እንግዶች መገኘታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዘጋቢያችን ገልሞ ዳዊትን እናመሰግናለን። አሁን ደግሞ ሀብታም ስዩም ከስፖርት ዘገባዎች ጋር ይጠብቃችኋል። ለተሰንበት ግደይ አዲስ የዓለም 10ሺ ሜትር ክብረ ወሰንን አስመዝግባለች። በሆላንድ ሄንጌሎ በተደረገው የኦሎምፒክ ማጣሪያ ውድድር ላይ ባለድል የሆነችው ለተሰንበት ውድድሩን ያጠናቀቀችው በ29 ደቂቃ 01 ሰከንድ 03 ማይክሮ ሰከንድ ነው። ክብረ ወሰኑ ከዚህ ድል ሁለት ቀናት በፊት ለሆላንድ በምትሮጠው ሲፋን ሐሰን ተይዞ ነበረ። ይሁንና ለተሰንበት ከ48 ሰዓታት በኋላ በአምስት ሰከንዶች በተሻለ ጊዜ ውድድሩን በመጨረስ ክብረ ወሰኑን ተረክባለች። ለተሰንበት ይሄ ድል ከዓለም የአትሌቲክስ ልዩ ባለታሪኮች ውስጥ አንዱን ያደርጋታል። ከ28 ዓመታት በኋላ በ5000ና 10000 ሜትሮች የዓለም ክብረ ወሰን ባለቤት የሆነች የመጀመሪያዋ ሴትም ያደርጋታል። ቀደም ባለው ጊዜ ይህን ታሪክ የሰራችው የኖርዌይ ዜግነት ያላት ኢንግሪድ ክሪስቲያንሰን ናት። በጎርጎሳውያኑ 1986 እና 1993 ባስመዘገበቻቸው ድሎች ቀዳሜ በነበረው የዩሮ 2021 የአውሮፓ ሀገራት ዋንጫ ላይ ዴንማርክና ፊንላንድ የእግር ኳስ ጨዋታ በሚያደርጉበት ወቅት ራሱን ስቶ የወደቀው የፊንላንድ የመሃል ተጫዋች ክሪስቲያን ኤሪክሰን በመልካም ጤንነት ላይ እንደሚገኝ ተገልጸዋል። ከዚህ ቀደም በኮቪድ-19 ቫይረስ ተይዘው ነበር የሚለውን ወሬ የሚጫወትበት የጣሊያኑ ኢንተር ሚላን ክለብ ሐኪሞች አስተባብለዋል። ተጫዋቹ ከዚህ ቀደም የህመም ምልክት አልታየበትም ብለዋል። በጨዋታው አርባ ሁለተኛ ደቂቃ ላይ ነበረ ራሱን የሳተው ኤሪክሰን ህይወት አድን የልብ ሕክምና ከተደረገለት በኋላ በመልካም ጤና ላይ እንደሚገኝ ባለስልጣናት ይፋ አድርገዋል። ዘገባው የሮይተርስ ነው። የአሜሪካ ድምፅ ከሰሞኑ ከቅርጫት ኳስ ገናናዎች መካከል አንዱ ከሆነው ዲኬምቤ ሙቶምቦ ጋር ቆይታ አድርገዋል። ኮንጎ ተወልዶ በአሜሪካ የቅርጫት ኳስ ማህበር ውድድሮች ላይ ኒው ጀርሲ ኔትና ዴንቨር ናጌትስን ለመሰሉ ቡድኖች ለ18 የውድድር ምዕራፎች የተጫወተው ሙቶምቦ በቅርቡ የተካሄደው የአፍሪካ ቅርጫት ኳስ ሊግ መዋለንዋይ አፍሳሾች መካከል አንዱ ነው። ሊጉ ስለሚኖረው ፋይዳ ይህንን ብሏል በብዙ ዓመታት ሰዎች የአፍሪካ መቼ ነው ፕሮፌሽናል የቅርጫት ኳስ ሊግ የሚኖራት እያሉ ሲጠይቁን ነበረ። ዛሬ የአፍሪካ ልጆች ከእናት ከአባታቸው፣ ከእህት ከወንድሞቻቸው፣ ከሚወዷቸው ሰዎች ፊት ለፊት ለመጫወት በሀገሯቸው እድሉን ያገኛሉ። በአፍሪካ የቅርጫት ኳስ ሊግ ውስጥ በመጫወት መጠነኛ ገቢ ያገኛሉ። ይሄ ዛሬ ሳይሆን ከብዙ ዓመታት በፊት የተጀመረ ነገር ነው። ብዙ ሰዎች ይህንን አያውቁም። ከሰላሳና ከዚህ ዓመታት በላይ ስለቆየ ጉዳይ ነው እያወራን ያለ ነው። የዚህ ታሪክ አባል በመሆኔ በጣም ደስተኛ ነኝ። ኮሚሽነራችን በዚህ ሊግ ውስጥ በመዋለ ንዋይ አፍሳሽነት እንዲሳተፉ የአፍሪካ ገናናዎችን በመጋበዙ ላመሰግነው እወዳለሁ ብለዋል። ሙቶምቡ የአምሳ አራት ሁለቱ ዲኬምቤ ሙቶምቦ የአፍሪካ ቅርጫት ኳስ ሊግ ቀጣይነትን ስለሚጠራጠሩ ሰዎች ያለውን ሀሳብም ሰጥተዋል። ተሳስተዋል። አፍሪካ በሀብት የተሞላች አህጉር ናት። ያ ሀብት ሲገኝ ሁሉም ወደ አህጉሩ ለመምጣት ይፈልጋል። ያ ሀብት አልተገኘም ብለው ለሚያስቡ ዛሬ ይቀሙማሉ እንጂ ነገ በዚያ ይገኛሉ። አፍሪካ ባዶ እጇን አትሆንም። የምነግርህ የአህጉሯ አቅም ከፍተኛ መሆኑን ነው። አህጉሪቱን እንደ ወጣት ነው የምናያት። በአፍሪካ 700 ሚሊዮን የሚሆነው ህዝቡ ወጣት ነው። ይህ ሊግ እኛ ያቀረብንላቸው መጠነኛ ገቢ የሚያገኙበት መሳሪያና ስጦታ ነው። ይሄ ህዝባችንና አህጉሩን ለመጥቀም የከፈትነው ልማት እንጂ ተራዶ አይደለም። ቀደም ባለው ጊዜ የቅርጫት ኳስ መጫወቻ ስታዲየሞች እንኳ አልነበሩም። አሁን ግን በአፍሪካ ቅርጫት ኳስ ሊግ ውስጥ ቡድኑ እንዲሳተፍ የሚፈልግ ሀገር የቅርጫት ኳስ ስታዲየም እንዲገነባ ቅድመ ግዴታ ተቀምጠዋል ነው ያለው። This ሴኔጋልን የመሰሉ ሀገራት የስታዲየም ግንባታዎችን መጀመራቸውን የተናገረ ሙተምቦ ያሉት ሁኔታዎች አበረታች መሆናቸውን ጠቅሰዋል። ከ መቶ ሀገራት በላይ በቴሌቪዥን ያዩት የአፍሪካ ቅርጫት ዋስ ሊግ መጻኢ ዘመንም መልካም እንደሚሆን ተስፈውን አጋርተዋል። Do you know I do ጋዜጠኞቻችን እንግዲህ ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አሴት በፌስቡክ ገጻችን ቪኦኤ አማሪክ ላይ፣ እንዲሁም በትዊተር ላይ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። እንዲሁም በቴሌግራም ገጻችን ጋቢና ቪኦኤ ብላችሁ ወይም ቪኦኤ ጋቢና ብላችሁ ልታገኙ ትችላላችሁ። ሰለሞን አባተ በፕሮግራም አርቶ ቴሊያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረመው መርሃ ግብሩን በመምራት ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በጀመርነው በጋሽ አበራ ሞላ ሙዚቃ እንሰናበታችኋለን። ደናደሩ ሳይቦካ ሳይጋገር በጣም ይገርማ ይጀራረገ time